በአፋርና ሶማሌ መካከል የነበረውን አለመግባባት የሚዳኝ አንድ የሽምግልና መድረክ ዛሬ አዳማ ላይ ተጀምሯል። መድረኩን የሰላም ሚኒስቴር ከኢትዮጵያ የሀገር ሽማግሌዎች መማክርት ጋር ያዘጋጀው ሲሆን በሽምግልናው ላይ የሁሉም ክልሎች ሽማግሌዎች ተወክለውበታል። ሙክታር ጀማል ዝርዝሩን ይዟል። በአፋርና የሶማሌ ኢሳ ጎሳ መካከል ለዓመታት የዘለቀው ግጭት በሽምግልና ተቋይቶ መፍትሄ ያገኝ ዘንድ ነው የኢትዮጵያ የሀገር ሽማግሌዎች መማክርት ጉባኤ ከሰላም ሚኒስቴር ጋር በመሆን ይህንን መድረክ ያዘጋጀው። በመድረኩ ላይ የዘጠኙም ክልል ሽማግሌዎች ተወክለው ሽምግልናውን እያከናወኑ ያለ ሲሆን የሶማሌ ክልል ገራዶችና የአፋር ክልል ሱልጣኖችም ጉዳያቸው እንዲዳኝላቸው በቦታው ተገኝተዋል። ይህንን ጀስቲስ ፎር ኦል ፒኤፍ ኢትዮጵያ አዳማ ላይ ያዘጋጀው መድረክ ለችግሮቹ መቋጫ ያበጃልም ነው የተባለው የኢትዮጵያ የሀገር ሽማግሌዎች መማክርት ጉባኤ ሰብሳቢ የቀድሞ አባገዳ በየነ ሰንበቶ ግጭቱ በወንድማማቾች መካከል የተፈጠረ መቋጫም ሊያገኝ የሚችል ነው ብለዋል። በእግዚአብሔር አይ የመጣሉ ሰዎች ሁላችን እግዚአብሔርን አመስግነን ይህ ሰላም ፍቅር እንድናደርግ ለልጆቻችን ጥሩ ሀገር እንድናደርጋት፣ ልጆቻችን የሚማሩ በደንብ እንዲማሩ፣ ሰራተኛው ሰርቶ እንዲገባ፣ ገበሬው አርሶ በሰላም እንዲገባ፣ ነጋዴው በሰላም ነግሮ እንዲገባ፣ አርብቶ አደሩ በጥሩ ሁኔታ ከብቶቹን ወደ ውጭ አውቀው በሰላም ወደ ቀዬው እንዲያስገባ፣ ሁላችንም ይህንን በመድረኩ ላይ የክብር እንግዳ ሆነው ተገኝተው መድረኩን የከፈቱት የሰላም ሚኒስትር ዴኤታ ወይዘሮ አልማዝ መኮንን ሰላምን አውርዶ ችግሮችን ለመፍታት ሽማግሌዎቹ እንደሚጥሩ ሁላ ችግሮችን ለመፍጠርም የሚጥሩ አሉ ብለዋል። የሁለቱም ማህበረሰብ አባላት ይህንም በመገንዘብ ሰላምን ራሱ እንዲጠብቅም ነው ወይዘሮ አልማዝ ጥሪ ያቀረቡት። ሁኔታ የለውም ጉዳይ ሰላም የሚለው ነገር ይሄ ነገር ካልተስናት ያ ብለን የማንለው ሰላማችንን ካሰፈን በኋላ በሰላም ውስጥ ሆነን ብዙ ነገሮች መታት ስለምንችል የመጀመሪያው ጉዳይ በመካከላችን ሰላም የመስል የመጀመሪያው ጉዳይ አርገን ማየት። ስለዚህ ያንን ችግር ያንን ችግር ብለን የምናነሳበት መንገድ በጣም ሰላማዊ በሆነ መንገድ ተወያይተን፣ ሌሎች ነገሮች የሚቀጥሉ መድረኮች ላይ ተወያይተን መፍት የምንሰጥባቸው ከመንግስት ጋር ሆነ መፍት የምንሰጣቸው ሆኖ መገንዘብና መረዳት ያስፈል አዳማ በተጀመረው የሽምግልና ስነ ስርዓት ላይ የአፋር ክልልን ወክለው የተገኙት ሱልጣን አሊ አንፍሬ ተከታዩም ብለዋል። አፋርና ሶማሌ ወይም አፋርና አዲሳ በሁሉ በኩል ወንድማማቶች ናቸው። ሁላችን በብዛት የምንገኘው በኢትዮጵያ ውስጥ ነው። ከዛ ቀጥሎ ሃይማኖታችን እንደምለው ይሄ እንግዲህ የሃይማኖታችን ቀላቶች ስለሆኑ እምነታችን ማክበር የሆናችን ፋንታ ይመስለኛል። ደግሞ አሁን ከምንለውበት በሃንደኛው ክፍለ ዘመን አናሚ በጣም በትምህርት በብዙ ነገር ተራቀዋል እና በቦታ ተለያይተው መገዳዳል ጊዜ ስለሆነ እኛም በዚህ ከፍል ማለት የሁለቱ ማህበረሰብ ግጭት የሚዲያ ሽፋን ባለማግኘቱ የማዕከላዊ መንግስት ትኩረት በመነፈጉ ለረጅም ጊዜ መፍትሄ አጥቶ ቆይቷል ብለዋል የሶማሌው ሽማግሌ ጋራድ ጉልምዬ ጋራድ መሐመድ። ይህ በሁለት ወንድማማቾች መካከል የተፈጠረው ግጭት መፍትሄ ሊያገኝ እንደሚገባ ለዚህም ኃላፊነቱን ወስደው እንደሚሰሩም ነው የተናገሩት ጊዜ ነገር ይጠይቀኛል። ስለዚህ ትልቁ አላህ ፊት የምንቆመው ዛሬ ውስደን ይህን ዳራሽ ሚስኪን ሂዝ ካሁን በኋላ ደግሞ እንዳይፈስ የበኩላችን ጥረት እንደምናደርግ በዚሁ በሀገር በኢትዮጵያ ሀገር ሽማግሌዎች አድገባለች ንምግሮ እንነጋገር እንነጋገራለን በሰፊው። ነገር ግን ወንድሞቻችን ናቸው ደማቸው ለእኛ ሐራም አላህ በቁርአን ተናግሯል። ይህን ችግር ለመፍታት ሽማግሌዎቹ በእያንዳንዱ ጉዳዮች ላይ ሰፊ ውይይት የሚያደርጉ ሲሆን፣ የተለያዩ የቡድን ውይይት ተደርገው በሁለቱ ክልሎች መካከል የሰላም ተግዳሮትና መፍትሄዎች ምን እንደሆኑ ምክክር እንደሚደረግ በነገው ዕለትም የጋራ የአቋም መግለጫ እንደሚነበብም ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።